ሰላም! ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የተለያዩ ኢሴዎችን ትጽፋለህ። የተለያዩ አፕሊኬሽኖች አሉ፣ የሚሞሉ ፎርሞች። ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱን ነው መሙላት ይጠበቅባቸዋል ማለት ነው። የሰማችውት ናትናኤል ታምሩን ነው። እሱና ሌላ አንድ ወጣት ዩናይትድ ስቴትስ ውስጥ የከፍተኛ ትምህርትን መከታተል ምን እንደሚመስል ያጋሩናል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታም ሲዩመራለው፣ ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምቹ ወደ ቀዳሚው መሰናዶ እንሻገር። በርካታ ወጣቶች ዩናይትድ ስቴትስ ውስጥ የከፍተኛ ትምህርት ለማግኘት ጥረት ያደርጋሉ። በቂ መረጃና ቅድመ እውቀት ባለማግኘታቸው ታዲያ ለዚህ እድል እንዴት መብቃት እንዳለባቸው፣ ወደዚህ ሀገር ከመጡ በኋላ ምን ማድረግ እንዳለባቸው ባለማወቃቸው የሚቸገሩ ጥቂቶች አይደሉም። ለመሰል ጉዳዮች ማንቂያ የሆን ዘንድ ሁለት ወጣቶችን ጋብዣ ያለው በሳን ፍራንሲስኮ ሚኒርቫ ዩኒቨርሲቲ ተማሪ ሆነው ናትናኤል ታምሩና በጆርጅታውን ዩኒቨርሲቲ ተማሪ የነበረችው ሊዲያ እቁባሪ ልምዳቸውን ሊያጋሩን ፈቅደዋል። ናትናኤል አስቀድሞ እንደዚህ ያሉ የትምህርት እድሎችን ማግኘት የሚቻልባቸውን መንገዶች ይነግርናል። በቀዳሚነት የማነሳው የላንጉጅ ስኪል ነው። የስትሮንግ የሆነ ላንጉጅ ስኪል ያስፈልጋል። ከዛ ተጨማሪ ደግሞ ኤክስትራ ካሪኩለር አክቲቪቲስ የምንላቸው ወይም ከትምህርት ወይም ከአካዳሚክ ውጭ ያሉ የተለያዩ ፓርቲሲፔሽን የተለያዩ ቦታዎች ላይ ፓርቲሲፔት ማድረግ ይጠይቃል። ለምሳሌ ለመጥቀስ የተለያዩ ቀይ መስቀል ወይም የተለያዩ ቮለንቲሪንግ ወይም የበጎ ፈቃድ አገልግሎቶችን ማበርከት፣ የተለያዩ ውድድሮች ላይ መሳተፍ፣ እነዚህ እነዚህ ነገሮች በዩኒቨርሲቲዎች ወይም በአሜሪካ ባሉ ውስጥ ተቋሞች ውስጥ ተቀባይነት ወይም ተፈላጊነት አላቸው። ከዛ ውጭ ደግሞ ስትሮንግ የሆነ አካዳሚክ ባክግራውንድ ያስፈልጋል ማለት ነው። እነዚህ እነዚህን ካሟላ በኋላ የተለያዩ ኢሴዎችን ትጽፋለህ። የተለያዩ አፕሊኬሽኖች አሉ፣ የሚሞሉ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት፣ እነሱም መሙላት ይጠበቅባቸዋል ማለት ነው። ግን ቀጥታ ሂዶ አፕላይ ከማድረግ እንደኛ አይነት ሪሰርቾችን መስራት እና ፕሮግራሞች ላይ መሳተፍ አሪፍ ነው ብዬ አስባለሁኝ። በዋናነት የሚጠቀሰው ፕሮግራም ቢኖር ስተዲ ዩኒቨርስ የሚባል ፕሮግራም ነው። በኢትዮጵያ የአሜሪካ ኤምባሲ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እንደዚህ አይነት ፕሮግራሞች አሉት። ስለዚህ ተማሪዎች እነዚህ በአቅራቢያቸው ያሉ ፕሮግራሞችን በመሳተፍ በጣም አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ በሀገር ውስጥ በነበረሽበት ጊዜ የሕግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የሕግ ትምህርት ቤቶች መካከል አንዱ በሆነው ጆርጅ ታውን ዩኒቨርስቲ ውስጥ እድል ለማግኘት እንዴት ቻልሽ? ሌሎችስ ተመሳሳይ እድል ለማግኘት ምን ማድረግ አለባቸው የሚለውን አጠር አድርገሽ ሻገሪ። የጨረስኩት ኢትዮጵያ ያለው ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብኝ ይመጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ መጀመርኩኝ። ከዛ በኋላ አንድ ባለሙያ ያገኘው። የሚገርመው ነገር ከዛ በፊት የተወሰኑ ሁለት ወይም ሶስት ሰዎች ብቻ ነበሩ ይሄንን ፊልድ ያቀኑት። ስለዚህ እነሱን ማናገር ጀመርኩኝ። በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ። በዛ ሂደት መጣሁ። ኢትዮጵያ ውስጥ ይሄ ትምህርት አይሰጥም። ግሎባል ሄልዝ የሚባል ትምህርት ወይም በኢንተርናሽናል ኮንቴንት ያለው ትምህርት የለም ሄልዝ ላይ። ስለዚህ ሌላ ሀገር መምጣት ነበረብኝ። ጆርጅታን ዩኒቨርሲቲ ደግሞ ለዚህ ሙሉ ያዘጋጀው የራሱ የሆነ ፕሮግራም ነበረ። ሙሉ የሆነ ስኮላርሽፕ የማግኘት እድልም ነበረ። በዛ ሂደት ነው የመጣሁት። በጣም አመሰግናለሁ ሊዲያ። እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው። የትምህርት አሰጣጡም ከሞላ ጎደል ልዩነቶች አሉት። ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት መሆን አለበት በሚለው ላይ የተወሰነ ሀሳባችሁን አጋሩን። ናትናኤል ወደ አንተ ልመለስ። ሶስት ነገሮችን ይጠብቃሉ ብዬ አስባለሁ ከኔ ተሞክሮ። የመጀመሪያው አካዳሚክ ነው። አካዳሚክ ማለት ተማሪዎች በትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው። በዚህ በጣም ብዙ ዲስትራክሽኖች ይጠብቃቸዋል። ስለዚህ ፎከስዱ ነው ትምህርታቸው ላይ ያተኩረው። አካዳሚካሊ ሰክሰስፉል መሆን ይጠበቅባቸዋል። ከዛ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሺፖች፣ ኦፖርቹኒቲዎች፣ ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አረጋቸዋለው። ለዚህ ደግሞ ትልቁ ነገር ኔትወርኪንግ ነው። ሰዎች ጋር መገናኘት፣ ኢንተራክት ማድረግ፣ ታይም ማኔጅ አድርጎ ኤክስፒሪያንሶች መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው። ሶሻል ላይፍ ላይ ከተማሪዎች ጋር ስበስ የሚኖራቸው ግንኙነት ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትን ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲዮ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል ስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊ እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው። አመሰግናለሁ ናትናኤል። ሊዲያ፣ ወደ አንቺ ልመለስ እና ቀደም ብለን እንደጠቀስ ነው የባህል ልዩነቱ አለ፣ የትምህርቱ አሰጣጥ ልዩነትም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድን ናቸው? ወደዚህ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ የባህል ልዩነቱ እዚህ አካባቢ ዲሲ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል ብዙ ኢትዮጵያውያን ስላሉ እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ። ነገር ግን በተወሰነ ደረጃ አይቀርልንም እና የባህል ልዩነት እንደሚኖር ከምናወራበት ከአወራራችን ጀምሮ ክላስሩምን በምንሄድበት ጊዜ ኢንተረክት የምናደርግበት መንገድ የእኛና የሌሎች ዜጎች በጣም የሚለያይ እንደሆነና ያንን ስንመለከት ደግሞ እንዴት አንድ ልናደርገዋለን የሚለውን ነገር ቀድመው ሰዎች ቢዘጋጁበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መቶ በሚማርበት ጊዜ ኖቲስ የሚያደርገው ሌሎች ሰዎች ከዛ የባሱ እንደሆኑ ነው እና በጣም ብዙ ዲስከሽን አለ፣ በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም። ኢትዮጵያ እንደምናውቀው እና እንደኖርንበት እሱ የባህል ልዩነት አለ። በተጨማሪም ብዙ ሰዎች ላይ ራሴን ላይ ያየሁት ነገር ከሰዎች ጋር ሳወራ እነሱም እንደሚቀሩኝ ያወቅኩት ሌላው ነገር አንዳንድ ጊዜ ላይ አካባቢ የሚፈጥርብን ስሜት የሚፈጥሩ የሚሉት ያለው ወይም እዚህ ጋር ቢሎንግ አድርጋለሁ የሚለውን ጥያቄ ይፈጥራል። ነገር ግን እሱን ማለፍ ያስፈልጋል። አዎ ቢሎንግ ስለምናደርግን የመጣነው ስለምና ስላገኘነው እና ስለሚገባንም ነው እዚህ ጋር የደረስነው ብሎ የማሰቡን ሜንታሊቲ ሰዎች ይዘው መምጣት ይኖርባቸዋል። የትምህርት አሰጣጡ በጣም ኢንቴንሲቭ ነው። እኔ ያገኘሁት እንደዛ ሆኖ ነው። በጣም ዝርዝር ነው። ነገር ግን በሚገባ መልኩ የሚሰጡ ትምህርት ነው። ጥልቀት አለው። ነገር ግን በዛው ልክ ደግሞ በቂ ሪሶርሶች አሉ። ከሰው ጀምሮ መጽሐፍትም በተለያየ ፎርማት ሁልጊዜም አሉ። እንደዚሁም ፕራክቲካል የሆነ ለርኒንግም አለ። ቅድም እናሳይን እንዳለው ኢንተርንሽፕ ሊሆን ይችላል ፕራክቲከም ኮርሶች ሊሆኑ ይችላሉ። ከውጭ ካለው ነገር ጋር ኢንተራክት እንድናደርግ ብዙ መንገድ ሰርፈታሉ። ያ ደግሞ ዛሬ ላይ ያለውን ብቻ ሳይሆን ከዛ በኋላ ያለውንም ሽፍ በማድረግ ይረዳል። ኔትወርክ ከሰዎች ጋር ከኦርጋናይዜሽኖች ጋር ኔትወርክ ማድረግ የሚቻልባቸው መንገዶች አሉ። ይሄም ቅድም እንዳልኩ ለወደፊት ላለ የስራ ዕድሎች የሚያመቻች ይሆናል። ስለዚህ ሰዎችን የማወቅ ቀጣሪዎችን የማወቅ እና እኛ ስፔሲፊክ በሆነ ልንሰራበት በምንፈልገው ኤሪያ ላይ ምን እንዳለ እና ማን እንዳለ ለማወቅ በሮቹን ይከፍታሉ። ስለዚህ የትምህርት አሰጣጥና የባህል ልዩነቱ በዚህ መልኩ ነው። እየሰሩ መማር ግድ የሚሆንበትም ሁኔታ ሊኖር ይችላል። ፋይናንሽያሊ የ የትምህርቱ ወጪ ወይም ቱዊሽኑ ወይም የኑሮ ወጪም እንዲሁም ተያያዥ የሆኑ ወጪዎች ይኖራሉ የኢንሹራንስ የመጽሐፍ የመሳሰሉት ስለዚህ እነዚህንም ቀድሞ ማሰብና መዘጋጀት ያስፈልጋል በብድር መልኩ ነው የሚሄደው በስኮላርሽፕ ነው የስኮላርሽፕ የምን ያህል ያሉን እንሸፍንልኛል ሌላውን እንዴት አድርገዋለው የሰራው ብማር ምን አይነት ስራ ነው የሚሰራው የሚለውንም እና ያ ደግሞ ትምህርቴን እንዴት አድርጎ ተጽዕኖ ሊያሳድርበት ይችላል የሚለውንም ቀድሞ ማሰብ ጥሩ ይሆናል ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ቀጣዩ መሰናዶ ደግሞ ከጤናችን ጋር ይያዛል። ዓለም አቀፉ የኩላሊት ጤና ቀን የፊታችን ሐሙስ በአውሮፓውያኑ የቀን አቆጣጠር መጋቢት ዘጠኝ በመላ ዓለም ይከበራል ተብሎ ይጠበቃል። በኩላሊት ጤና ዙሪያ የተለያዩ ጥናቶችን ለመስራትና እንዲሁም ሰፊ የሆነ ግንዛቤ ለማስጨበጥ ኢትዮጵያ ውስጥ እየተንቀሳቀሱ ከሚገኙ ተቋሞች መካከል የኢትዮጵያ ኪድኒ ኬር የተባለው ተቋም ይጠቀሳል። ስለ ተቋሙ ስራና ከኩላሊት ጤና ጋር የተያያዙ ጉዳዮችን ለመነጋገር ኤደን ገረመው የተቋሙን ዋና ስራ አስፈጻሚ ዶክተር እሴት ጌታቸው ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል። ቁጥር ጨምረዋል። ለኩላሊት ህመም መጨመር ምክንያቱ ምንድን ነው? ያኗኗር ለውጥ ነው ወይስ የተለየ ነገር አለ? መቶ በመቶ ይሄ ነው ይሄ ነው ለማለት ጥናቶች ያስፈልጋሉ። የሀገር ደግሞ ብዙም አቅሙም ስለሌለ ብዙ እንደዚህ ሰፋ ያለ ጥናቶች አልተደረጉም። መንሴዎቹ ራሳቸው ትንሽ ነው የሚታወቁት። የሆነ የሆኑ ቦታ ላይ ስፔሲፊክ ቦታ ላይ የተሰሩ ሪሰርቾች ናቸው እንጂ ይሄ ሰፋ ያለ ጥናት በደንብ ሰው ኮሚኒቲ ውስጥ የገባ ጥናት የተሰራ የለም። አንደኛውም ስራችን እሱ ነው። ይሄ ሪሰርች እንደዚህ እንዲስፋፋን ነው። አኗኗር ዘይቤ የመለወጥም እሱም ኢፌክት አለው ብለን እናስባለን። ብዙ ምን የምንበላው የምንጠጣው ነገሮች ስኳር ሲሆን በጣም ጨ ተሞሏል ። እነሱን ፕሮፐርሊ ለመቆጣጠር እነዚህ እነዚህ ነገሮች ነው። ሌሎችም የተለያዩ ነገሮች አሉ። እንዳልኩሽ ጥናት ይፈልጋል። አሁን ምርመራም ስለበዛ ሊሆን ይችላል። አሁን ምርመራው የትም ቦታ ያክሰስብን ነው። ለዛም ሊሆን ይችላል። እንግዲህ ሰውን በደንብ እየታወቀ ያለው ግን የሆነ ሪዝንም ኖሮት ይሆናል የሚጨምረው ይሄ የዓለም አቀፍ ችግር ነው ግን እንዳልኩሽ ጥናት ይፈልጋል ይሄ ነገር እ ቅድም ስትናገሪ እንዳልሽ በትምህርት ቤት ያሉ ወጣቶች ላይ ትምህርት ለመስጠት ወይም ደግሞ ግንዛቤ ለመጨመር እየሰራችሁ ነው። ከወጣቶቹ የምታገኙት ምላሽ ምን ይመስላል? እውነት ነው። አሁን ቅድም ሜንሽን ያረኩልሽ እነዚህ ስፔሻሊስቶች አልኩሽ፣ ሄልዝ ኤዱኬሽን ፕሮሞሽን የሚባል ትምህርት አለና እነሱ ስፔሲፊክ የሚሰሩት ይሄንን የምናስተምረውን ነገር ቢሄቪራል ቼንጅ የሚባል ትምህርት ባህሪ ላውጥ ነው የሚማሩት እና እንዴት አድርገው የኛ የምናስተምረው ነገር ሰው ከኛ እንዴት እንደሚቀበለው፣ አንደኛ ቀብሎት እንዴት አድርጎ ወደ ስራ ላይ እንደሚያውለው ነው። አብረን እየሰራን ያለ ነው። እነሱ ይሄ በደንብ የተማሩበት ነገር ስለሆነ እነሱንም ጨምረ ነው እንደ ፓርትነር ይዘን እየሰራን ያለ ነው። ከእነሱም ጋር ነው ይህንን ለውጥ ለማምጣት። ሰዎች ራሳቸውን ከኩላሊት ሕመም ለመጠበቅ ምን አይነት ጥንቃቄዎችን መውሰድ ይችላሉ? ዋናው ለኩላሊት ሕመም ተጋላጭ ነኝ ተጋላጭ አይደለሁም ብለው አንድ ሰው ራሱ መገምገም አለበት። ተጋላጭ የሚያደርገው ምንድነው? አንደኛ ስኳር ካለበት፣ ግፊ በዘር የሚተላለፉ ነገሮች ስላሉ በኩላሊት ሕመም ጋር የሚያመጣው ይሄ ነገር እኔ ጋር ይኖራለ ወይ በቤተሰብ የኩላሊት ይትማም አለ ወይ የሚለውን ሂስትሪው በራሱ በደንብ ስለ ራሱ በደንብ ማወቅ አለበታል። ከዛ ይሄንን ካወቀ በኋላ ምርመራ ማድረግ ነው። በየአመቱ አትሊስት በጤነኛ ከሆነ በአመት በሁለቱ አመት ሁሌ ምርመራ መደረግ አለበት ግፊቱን ስኳር እና የኩላሊት ምርመራ ማድረግ አለባት በተለይ እነዚህ አሁን ተጋላጭ ናቸው ያልኩሽ ህብረተሰቦች ሌላ ደግሞ የአመጋገብ ነገር ነው አሁን አመጋገባችንን ታየ ቅባት የበዛበት ጣፋጭ የበዛበት ጨው የበዛበት የታሸጉ ነገሮችን በጣም እናበዛለ ሁሉም በቃ ይሄ ነገር ነው እና እነዚህን ነገሮች ማስተካከል አለበት ጨው በቃ አንደኛው መንስኤ ነው ግፊት ብዙ ነገሮችን ስለሚያዛባ ጨው መመጠን ቅባት ማስተካከል ቅባት ስንል ሮማምናምን ብቻ ሳይሆን ዘይት የምንጠቀመውን ዘይት መጠን ራሱ በጣም መቀነስ አለብ አበላ ስፖርት መስራት አለብን። የሰውነት እንቅስቃሴ ግዴታ ያስፈልጋል። አሁን ሰው የሰውነት እንቅስቃሴ አይሰራም፣ ቤት ጸዳለው። አሁን ከትልልቅ ሰዎቹ ራሱ ምንሰማው ቤት እናጸዳለን፣ ለምን ስፖርት እንሰራለን ይሉሻል። እሱ ስፖርት አይደለ ወይ ብለው ይከራከሩሻል። እሱ አይደለም፣ በስነስርዓቱ የሰውነት እንቅስቃሴ ያስፈልጋል። ጭንቀት እዚህ ዓለም ላይ የኖሩ ጭንቀት መቀነስ ማለት ይከብዳል፣ ግን በተቻለ መጣን ጭንቀትን መቀነስ መቻል። ከዛ ደግሞ እነዚህ የተለያዩ ሱሶች ነገሮች ያሉበት ሰው ካለ እነሱ እነሱ ማስተካከል እዚህም ቢደረግ ከኩላሊት ሕመም አንድ ሰው ራሱን መጠበቅ ይችላል። ስኳርና ግፊት ያለበት ደግሞ ስኳርና ግፊቱን በስነስርዓቱ መቆጣጠር። ስኳርና ግፊት ስላለ ኩላሊት ፌል ያደርጋል ማለት አይደለም፣ ግን እነዚህ ሁለቱ በስነስርዓት ካልተቆጣጠረ አንድ ሰው ኩላሊቱ የሚል ቶሎ ነው የሚደክመው። ውሃ በጣም ለብዙ ነገር የሚጠቅም ነገር ነው። ከሰውነታችን ያለውትን ቆሻሻዎች ያስወግድልን ብዙ ነገሮቻችንን ንጥረ ነገሮች ብዙ ነገሮችን ደም ራሱ በሰንሳት እንዲዘዋወር ምን የሚያረጋው ሰውነታችን ምንወስደ ውሃ። አንድ ሰው በአማካኝ ከሁለት እስከ ሶስት ሊትር መጠጣት አለበት ይባላል። በቃ ኩላሊት እሚያድናል ይላል ሰው። ግን ውሃ የሚሰራው እንዳልኩሽ ለጤንነት ለመጠበቅ ይረዳል። የሚሰራው ጠጠር ነው። የኩላሊት ጠጠር ያለበት ሰው ውሃ በደንብ ከጠጣ ኩላሊት ጠጠሩ ሊጠፋ ይችላል። እንደ ኩላሊት ጠጠሩ አይነት ነው እሱ ግን ብዙ ጊዜ ሰው ይሳሳታል ዝም ብዬ ውሃ ብጠጣ ሌላ ነገር ሳላደርግ ኩላሊት ደና ሊሆን ይችላል ወይ ደና ሊሆን ይችላል እሱ አመጋገብሽን ሳታስተካክይ ውሃ ብቻ ብትጠጪ ምንም ጥቅም የለውም ከሁሉም ነገር ጋር አብሮ የሚሄድ ነገር ነው። ዋናው ፎከስ ማድረግ ያለብን መከላከሉ ላይ ነው። የኢትዮጵያ ኪድኒ ኬር ምንድን ነው እሱ በቀጣይ ትኩረታችን የምታደርጉበት ነገር? አንደኛው ይሄው አሁን የምንሰጠውን ትምህርቱን በደንብ ማስፋፋት ነው። ከንፋስ ስልክ ክፍለ ከተማ ጋር እና ከዘውዲቱ ጋር ፓርትነርሺፕ ፈጥረን አትሊስት ወራዊ የሆነ ትምህርት ለማስተማር ኮሚኒቲውን እየተነጋገርን ነው። ሌላው ደግሞ ኩላሊት ጋር የተያያዘ የአመጋገብ ነገሮች ላይ ጥናቶች ለማድረግ እነሱን በጽሁፍ መልክ ወይ በሆነ ነገር መልክ ብቻ በቪዲዮም ለእሱን ለማቅረብ አንድ ሌላ ፕላን አለን። ሌላ ደግሞ በደሴ ሆስፒታል ላይ ዳያሊሲስ ሴንተር በጣም ብዙ ሰው ከዛ የሚመጣ ለህመምተኛ እና እዛ ላይ ዳያሊሲስ ሴንተር ኦሬዲ ማሽን አለን ብለዋል እነሱ አደራጅተን በልሽ ንተር እንዲከፈት ደሴ ለማድረግ እየሞከር ነው። እነዚህ ናቸው ያሉን ፕላኖች ለጊዜ። እሺ ዶክተር እሴተ ከአሜሪካ ድምጽ ጋር ለነበረች ቆይታ እጅግ አብዝቼ አመሰግናለሁ። እኔም በጣም አመሰግናለች ለካበዛችው እንግዲዋን ዶክተር እሴተን በእጅጉ አመሰግናለሁ። ወደ ቴክኖሎጂው ዓለም ስናቀና ደግሞ የጂፒኤስ የአቅጣጫ ጠቋሚ ስርዓት ማለት ነው። የካርታ ስፍራ ቅንጅቶች በምድር ላይ ትክክለኛውን ቦታ ለመለየት በመላው ዓለም ሲያገለግሉ ቆይተዋል። ነገር ግን ሰዎች እለት በእለት ይጠቀሟቸው ዘንድ አዳጋች ናቸው። አንድ የብሪታንያ ኩባንያ ታዲያ ተጠቃሚዎች ሶስት ተራ ቃላትን ብቻ በመጠቀም አሁን የሚገኙበትን የካርታ ስፍራ ማጋራት የሚያስችላቸውን መተግበሪያ ሰርተዋል። የጂኒያ አዳሎትን ዘገባ ግርማ ደገፋ ያሰማናል። የሰው ሰራሽ ልቀት መጻፊያው ቻት ጂፒቲ ልክ እንደ ሰው ልጅ ሲጽፍ ማየት ያስደነቀውን ያህል አሳሳቢም ሆኗል። አስፈላጊ ሆኖ ሲገኝ በሰውና በሰው ሰራሽ ልቀት የተጻፈን ጽሁፍ መለየት ይቻል ይሆን? ለምሳሌ ተማሪዎች ጽሁፋቸውን ሲያቀርቡ መቼም የምንጭ ሰነድ የምንለው ነገር የለም አይደል? ወይም እንድንጠራጠርና ይሄ ከዚህ የተወሰደ ይመስላል የምንልበት ማስረጃ የለንም። አኒ ቼቺቴሊ በ140 ሀገሮች ውስጥ ያሉ የትምህርት ባለሙያዎች የሚጠቀሙበትን የትምህርት ጥራትና ወጥነት አገልግሎት ለሚሰጥ ተርኔት ኤን የተሰኘ ድርጅት በምርት ክፍል ዋና ኃላፊነት ይሰራሉ። የተርኔት ኤን ጸረ ማጭበርበር ሶፍትዌር የተማሪዎችን የጽሁፍ ወረቀት እውነተኝነት ወይም ወጥነት ኢንተርኔትን በማሰስ እስካን በማድረግ ተመሳሳይ ይኖረው እንደሁ ያጣራል። ነገር ግን ሰው ሰራሽ ልህቀት በሚጽፍ ጊዜ እያንዳንዷን መስመር አዲስና ልዩ አድርጎ በመሆኑ የተጭበረበረውን ለመለየት አስቸጋሪ አድርጎታል። ይሁን እንጂ ደግሞ የሰው ሰራሽ ልህቀትን ጽሁፍ የተለየ የሚያደርገው አንድ ነገር አለ in አማካይ የሚባል አይነት አጻጻፍ። ሰው ሁሉ ግን የየራሱ ፈሊጣ አያጣም። ሁላችንም በአንዳች መንገድ ከአማካዩ ወጣ እንላለን። ስለዚህ ጠቅላላ ሰነዱ ወይም ሙሉ አንቀጽ እንዲህ ባለ የማይታመን አይነት አማካይ ደረጃ ይዞ ከተገኘ ይህንኑ የሚለይ ማጣሪያ ለመስራት ችለናል። የተርኒትኤን ቻት ጂፒቲን መለያው በዚህ ዓመት ውስጥ አልቆ ለአገልግሎት ይውላል። እሽቅድድሙ ግን ይቀጥላል። ቻት ጂፒቲም ራሱ ከስህተቱ እየተማረና እየተሻሻለ ይመጣልና፣ ሌሎች ኩባንያዎችም የየራሳቸውን የሰው ሰራሽ ልዕቀት መጻፊያ ዘዴ ያወጣሉና ጉግልና ባይዱ ድሮ ገና ይዘው መውጣታቸውን አሳውቀዋል። እያንዳንዱ ትልልቅ የቋንቋ ሞዴል ትንሽ ለየት የሚል ስታቲስቲካዊ መልክና የአጻጻፊት ባህል ይኖረዋል። እነዚህ በቁጥር እየጨመሩ ሲመጡ ለእኛ ፈተና ይሆናል። የቻት ጂፒቲ ባለቤት የሆነው የኦፕን ኤአይ ኩባንያ የራሱን ይዘት ጭምር በእርግጠኝነት መለየት የሚችልበትን መንገድ እየፈለገ ነው። እስከዚያው ድረስ ግን ሰው ሰራሽ ልህቀት የበላይ ሆኖ ይቀጥላል። ግርማ ደገፋን እናመሰግናለን። ቀደም ብሎ የቀረበው ቻት ጂፒቲን በመጠቀም የሚደረጉ ኩረጃዎችን ለማስቀራት እየተተገበሩ የሚገኙ መርሃ ግብሮችን የተመለከተ ዘገባ ነው። ከሰሞኑ ደግሞ ጦርነት በዩክሬን ምድር ያደረሰውን ጉዳት የሚያሳይ የኪነ ጥበብ አውደርእይ በዩናይትድ ስቴትስ ተደርጓል። የካሪና ባፋርዚያንን ዘገባ ቆንጅታ እየታሰማናለች። የሩሲያ ኃይሎች ቡሻ ኤርፒን፣ ሃርኬቭ እና ሌሎችም ብዙ ብዙ ከተሞች ላይ ያደረሱት ውድመት በዚህ ጦርነቱ በቅርበት ሲታይ ዎር አፕ ክሎዝ በተሰኘው አውደርእይ በዋናነት ይታያል። አውደርዩ ልክ ስፍራው ላይ በአካል እንደተገኙ ሁሉ በሚያስመስለው ቨርቹዋል ሪያሊቲ በሚባለው ቴክኖሎጂ የተዘጋጀ ነው። አውደርዩን ያዘጋጀው የኮሚኒዝም ሰለባዎች መታሰቢያ ፋውንዴሽን የሚባል ዋሽንግተን ውስጥ የሚገኝ ተቋም ነው። እናም በዚህ የአንድ ቀን አውደርዩ ጎብኚዎች ቨርቹዋል ሪያሊቲ ወይም ትሪዲ ቴክኖሎጂ በሚባለው አማካይነት የጦርነትን አስከፊነት በተጨባጭ አይተውታል። አሌክሴይ ሲቫክ አዘጋጁ ናቸው፣ እንዲህ ይላሉ። አብዛኞቹ መሪዎች ወደ ዩክሬን ሲሄዱ መጀመሪያ ወደ ቡቻ ወይም ወደ ኤርፒን ተጉዘው የደረሰውን ነገር ያያሉ። እኛ ሰውን ሁሉ ወደዚያ ለመውሰድ አንችልም። ስለዚህ ሁኔታውን እየቀረጽን ወደ ዩናይትድ ስቴትስ፣ ወደ ተለያዩ የአውሮፓ ሀገሮችና ወደየሀገሩ እየወሰድን ለሕዝብ እናሳያለን። ሌላኛው የኤግዚቢሽኑ አዘጋጅ ማይኮላ አምልቼንኮ ደግሞ በሙያው ጋዜጠኛ ነው። ሩሲያውያኑ የሚደበድቡት እነርሱ እንደሚሉት የጦር ሰፈሮችን ብቻ ሳይሆን ሰላማዊ ሰዎችን እየገደሉ መሆናቸውን ለማሳየት ነው የምንፈልገው። ትምህርት ቤቶችን፣ ሆስፒታሎችን፣ ቤተ መዘክሮችንና መኖሪያ ቤቶችን እያወደሙ ነው። ባለፈው ሳምንት ረቡ ለአንድ ቀን ብቻ የቀረበው ይህ አውደ ርእይ ብዙ ተመልካች ስቧል። አንዷ ኢናሊ አፒኒስ ናቸው። እንዲህ ሲሉ አስተያየታቸውን ሰጥተዋል። በጣም ይዘገንናል። በቴሌቪዥን የምናየው በጣም ጥቂቱን ነው። እዚህ ላይ ግን ያደረሱ ያደረሱትን ውድመት እንዳለ፣ ሁሉንም ጠቅላላውን እያየነው ነው። አውደ ርዕዩን ለታዳሚው ያስተዋወቁት ካትሪና ስማግሊ ዩናይትድ ስቴትስ የሚገኘው የዩክሬን ኤምባሲ ባልደረባ ናቸው። Ukraine will stand. We will not flee, we will not surrender, and you should never doubt our እናቴ ዩክሬን አትበገርም፣ የትም ሸሽተን አንሄድም፣ ፈጽሞ እጃችንን አንሰጥም፣ ጠንካራነታችንንና ቆራጥነታችን ደግሞ ፈጽሞ እንዳትጠራጠሪ ስትለኝ ዩክሬን እንደማትንበረከክ አወቅኩ። ምክንያቱም የሰባ ዓመት አረጋዊት እንዲህ አይነት ቆራጥነት ካላት ይች ሀገር አትሸነፍም። የዩክሬኑን ጦርነት አስከፊ ገጽታ የሚያሳየው ይህ አውደርይ ከዋሽንግተን በኋላ ወደ ፓሪስ፣ በርሊን፣ ዎርሶ እና ሌሎች ከተሞች ተጉዘዋል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኬኔዲ የዛሬ አስተጫጭር ስፖርት ዜናዎችን ያቀርብልናል። በቶኪዮ ማራቶን ኢትዮጵያውያን አትሌቶች ድል ስለማድረጋቸው የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የሊዮኔል ሜሴንን አዲሱን ሽልማት የተመለከተ ዘገባ ይኖረዋል። እሱን ሰምተ እንመለስ። ትናንት እሁድ፣ የካቲት 26 በተካሄደው የቶኪዮ ማራቶን በወንዶች ምድብ እርስ በእርስ ብርቱ ፉክክር ያደረጉት ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን ሁለት ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት ዴሶ ገልሚሳ አንደኛ ሲወጣ በማይክሮ ሰከንዶች ብቻ ተቀድሞ በእኩል ሁለት ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት መሐመድ ኢሳ ሁለተኛ ወጥቷል። ከሁለቱ አትሌቶች በሶስት ሰከንድ ብቻ ዘግይቶ የገባው ሌላኛው ኢትዮጵያዊ አትሌት ፀጋዬ ጌታቸው ደግሞ የሶስተኝነቱን ደረጃ ይዞ አጠናቋል። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው በዚህ ውድድር በሴቶች ምድብ ደግሞ ኢትዮጵያውያኑ አትሌቶች ፀሐይ ገመቹ፣ እሸቴ በከሬና ወርቅነሽ ኢዴሳ በቅደም ተከተል ከሁለተኛ እስከ አራተኛ ያለውን ደረጃ ይዘው ሲያጠናቅቁ ውድድሩን አንደኛ በመውጣት ያሸነፈችው ኬንያዊቷ ሮዝመሪ ዋንጂሩ መሆኗን የዓለም አትሌቲክስ መረጃ ያመለክታል። አጓጉ ሆኖ በቀጠለው የእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ አሳፋሪ ሽንፈት ተከናንበዋል። በድራማዊ ክስተቶች በታጀቡት ያለፉት ሁለት ቀናት የሊጉ ግጥሚያዎች ከቅርብ ሳምንታት ወዲህ ወደ አቋሙ በመመለስ ተከታታይ ድል ማስመዝገብ የጀመረው ሊቨርፑል ትናንት በአንፊልድ ማንቸስተር ዩናይትድን አስተናግዶ ሰባት ለዜሮ በሆነ ሰፊ ልዩነት አሸንፏል። በሜዳው ላይ ፍጹም የበላይነት የነበረው ሊቨርፑል ኢላማቸውን ከጠበቁ ስምንት ሙከራዎች ከአንዱ በስተቀር ሰባቱን ወደ ግብ መቀየር ችሏል። በኤሪክ ቴንሃግ መሪነት ዳሴ ላይ የሚገኘው ዩናይትድ የካራባኦ ዋንጫን በማንሳት የታድሰውን ጉዞ ስኬታማነት ባሳየ በሳምንቱ የገጠመው አሳፋሪ ሽንፈት አነጋጋሪ ሆኗል። ዩናይትድ ከዚህ ቀደም እንደ አውሮፓውያኑ በ1931 በወልቨርሃምፕተን ወንደረርስ የ7 ለ0 ሽንፈት ከደረሰበት ከ92 ዓመታት በኋላ ነው ተመሳሳይ ሽንፈት በአንፊልድ የተጎነጨው። ውጤቱን ተከትሎ ሊቨርፑል ለቀጣዩ የሻምፒዮንስ ሊግ ቦታ የሚያደርገውን ግስጋሴ በማጠናከር በ42 ነጥብ አምስተኛ ደረጃ ላይ ሲቀመጥ ዩናይትድ በ49 ነጥብ ባለበት ሶስተኛ ደረጃ ላይ ነው። የሊጉ መሪ አርሰናል ደግሞ በ97ኛው ደቂቃ ላይ ኔልሰን ባስቆጠራት ግብ ሁለት ለዜሮ ከመመራት ተነስቶ ቦርንማውዝን ሶስት ለሁለት አሸንፏል። የባከነ ተብሎ ከተጨመረው ስድስት ደቂቃ በኋላ በሰባተኛው ደቂቃ ላይ በተቆጠረችው ግብ የተገኘውን ድል ተከትሎ የኤምሬትስ ስታዲየም ታይቶ የማይታወቅ በተባለ የደስታ ስሜት ተውጦ ተስተውሏል። ውጤቱን ተከትሎ አርሰናል የመሪነቱን ነጥብ ወደ አምስት ከፍ አድርጎ ሊጉን በ 53 ነጥብ ሲመራ ኒውካስል ዩናይትድን ሁለት ለዜሮ የረታው ማንቸስተር ሲቲ በ58 ነጥብ ይከተላል። በሌሎች የሊጉ ጨዋታዎች በደካማ አቋም ላይ የሚገኘው ቼልሲ ሊድስ ዩናይትድን አንድ ለዜሮ ማሸነፍ ችሏል። ይህም ባለፉት አምስት ጨዋታዎች ሁለት ጊዜ ብቻ ባሸነፈው አሰልጣኝ ግራን ፖተር ላይ ያለውን ጫና በመጠኑም ቢሆን ያቀለለ ሆኗል። ቼልሲ በሊጉ አስረኛ ደረጃ ላይ ይገኛል። አራተኛ ደረጃ ላይ የሚገኘው ቶተናም ደግሞ በወልቨስ አንድ ለዜሮ ተሸንፏል። የካታሩ የዓለም ዋንጫ ኮከብ ተጫዋች ሊዮኔል ሜሲ የፊፋ የ2022 ምርጥ ተጫዋች ተብሎ ተሸልሟል። አርጀንቲናዊው ኮከብ የክለብ አጋሩን ኪሊያን ምባፔና የባላንዶር አሸናፊውን ካሪም ቤንዜማን በመብለጥ ነው የአመቱ ምርጥ ተጫዋችነት ክብርን የተቀዳጀው። የዛሬ ሳምንት በፓሪስ በተካሄደው የሽልማት ስነ ስርዓት ለሁለተኛ ጊዜ የፊፋ የአመቱ ምርጥ ተጫዋችነት ሽልማትን የወሰደው ሜሲ አስደናቂ አመት ነበር፣ ይህን ሽልማት ማግኘቴ ለእኔ ትልቅ ክብር ነው ያለ ሲሆን ለዚህ ክብር አብቅተው ይገኛል ያላቸውን የአርጀንቲና ብሔራዊ ቡድንና የፒኤስጂ የቡድን አጋሮቹን አመስግኗል። በካታሩ የዓለም ዋንጫ ሀገሩን በአምበልነት እየመራ ለዋንጫ ያበቃው ሊዮኔል ሜሲ በ2122 የውድድር ዘመን በ49 ጨዋታዎች 27 ግቦችን ማስቆጠር ችሏል። ስፔናዊቷ የባርሴሎና አማካይ አሌክሲያ ፑቴላስ ደግሞ የፊፋ የአመቱ ምርጥ ሴት ተጫዋች ተብላ ተሸልማለች። በምርጥ ወንድ ግብ ጠባቂ ዘርፍ አርጀንቲናዊው ኤሚሊያኖ ማርቲኔዝ አሸናፊ ሲሆን፣ በሴቶች ደግሞ የ የእንግሊዝና የማንቸስተር ዩናይትድ ግብ ጠባቂዋ ማሪ ኤርፔስ አሸንፋለች። አርጀንቲናን የአለም ዋንጫ ሻምፒዮን ያደረገው ሊዮኔል ስካሎኒ የዓመቱ ምርጥ ወንድ አሰልጣኝ ተብሎ ተሸልሟል። ኮከብ ሴት አሰልጣኝ የሆነችው ደግሞ የእንግሊዝ ሴቶች ብሔራዊ ቡድን አሰልጣኟ ሳሪና ዊግማን ናት። የ2022 ምርጥ የእግር ኳስ ደጋፊዎች ሽልማትን የአለም ዋንጫ ሻምፒዮኑ የአርጀንቲና ብሔራዊ ቡድን ደጋፊዎች ወስደዋል። በመጨረሻም የሞሮኮና የፒኤስጂ ኮከቡ አሽራፍ ሐኪሚ የአስገድዶ መድፈር ክስ ቀረበበት። ሀገሩ ሞሮኮ አራተኛ ሆና ባጠናቀቀችበት የካታሩ የአለም ዋንጫ ላይ ቁልፍ ሚና የነበረው የፓሪስ ሴን ዠርሜኑ ተከላካይ አሽራፍ ሐኪሚ የአስገድዶ መድፈር ክስ ቀርቦበት በፈረንሳይ የወንጀል ምርመራ እየተደረገበት መሆኑን አቃቤ ህጎች አረጋግጠዋል። የ24 ዓመቱ ሐኪሚ የእድሜ ኩያው በሆነች አንዲት ሴት ክስ ከቀረበበት በኋላ ነው በክሱ ዙሪያ ምርመራ መጀመሩን አቃቤ ህግ ያስታወቅ አስታወቀው ውልደቱ በስፔን ማድሪድ የሆነው የሐኪሚ ጠበቃ በበኩሉ በተጫዋቹ ላይ የቀረበው የአስገድዶ መድፈር ውንጀላ ሀሰት ነው ሲል ገልጿል። በዓለም ዋንጫ አራተኛ ሆና በማጠናቀቅ የመጀመሪያዋ የአፍሪካ አገር የሆነችው የሞሮኮ ቡድን ቁልፍ ተጫዋች የነበረው ሐኪሚ ሰኞ ዕለት በፓሪስ በተካሄደው የፊፋ የዓመቱ ምርጦች የሽልማት ስነ ስርዓት ላይ የዓመቱ ምርጥ የዓለም ቡድን ውስጥ ተካቷል። ተጫዋቹ አሁን የጾታዊ ጥቃት ክስ የተመሰረተበት ቢሆንም በፈረንሳይ ህግ ክስ መሰረተ ማለት ጉዳዩ የግድ ወደ ፍርድ ቤት ይሄዳል ማለት አይደለም። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በነገ ዕለት በዚሁ ሰዓት እንገናኛለን። ሌሎች መሰናዶዎች እናሰማችኋለን። ለአሁኑ ግን መልካም ምሽት ይሁንላችሁ።